ዘየሃድር ውስተ ብርሃን ሃበል ወ ዘይቀርዎ ተፀውረ በከርሳ ተሳተ ኣውርሃ ዘኢይትረአይ ወዘይታወቅ ወለደቶ ማርያም እንዘድን ግድ እቲ ሳል ለነ ቅዱስ በሁለት ነው ወለደቶ ማርያም እንዘድን ግድ እቲ ሳል ለነ ቅዱስ